የኢራቅ ወታደራዊ ባለስልጣናት ራማዲ ከተማን ከእስልምና መንግስት ተዋጊዎች ነጻ አውጥተን የአገሪቱ ብሔራዊ ሰንደቅ ዓላማ በከተማዋ በዋናው የመንግስት ህንፃ ላይ አውለብልበናል ሲሉ አስታወቁ። ዛሬ ሰኞ የኢራቅ ኃይሎች የእስልምና መንግስት ተዋጊዎች ከተማዋን ከመንጠቃቸው በፊት ያጠመዱት ፈንጂ ይኖር እንደሆነ እያሰሱና ካለም በጥንቃቄ ጎዳናዎችን እያጸዱ ናቸው። የእስልምና መንግስት ቡድን ኃይሎች የአንባር ክፍለ ሀገርን ዋና ከተማ ራማዲን የያዙት ባለፈው ግንቦት ወር ሲሆን የመንግስት ወታደሮች ትናንት እሁድ አካባቢውን ከተቆጣጠሩ በኋላ ነው ወደ ዋናው የአስተዳደር ግቢ የገሰገሱት። አሁንም የቀሩ ርዝራዦች ጂሃዳውያን ሊኖሩ እንደሚችሉ ያልሸሸጉት የኢራቅ ኃይሎች ሆኖም ትናንት ከተማዋን የተቆጣጠሯት ከጂሃዳውያኑ በኩል አንዳችን ውጊያ ሳይገጥማቸው መሆኑን አመልክተዋል። በሰው ላይ ስለደረሰ ጉዳት ተአማኒ የሆነ ሪፖርት አልተገኘም። ከዋና ከተማዋ ባግዳድ 100 ኪሎ ሜትር ርቀት ላይ በምትገኘው ራማዲ መሃል ከተማ ምን ያህል ሰላማዊ ነዋሪ እንደቀረም በግልጥ የታወቀ ነገር የለም። አንድ የመንግስቱ ቃል አቀባይ እንዳሉት አብዛኛው ነዋሪ በአቅራቢያው ባለ ሆስፒታል ተጠልለዋል። የኢራቅ ኃይሎች ከወራት ዝግጅት በኋላ በዩናይትድ ስቴትስ መራሹ የአየር ጥቃት እየታገዙ ወደ መሀል ከተማዋ መገስገስ የጀመሩት ባለፈው ሳምንት መሆኑ ይታወሳል።